የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ አርብ ሚያዝያ ሁለት ሁለት ሺ አስራ ሁለት ዓመተ ምሕረት ምሽት ዝግጅታችንን በቀጥታ ጀምረናል። የኢትዮጵያ ፓርላማ የህዝብ ተወካዮች ምክር ቤት የኮቪድ-19 ወረርሽኝን ለመከላከልና ለመቆጣጠር ቀደም ሲል በሚኒስትሮች ምክር ቤት የወጣውን አዋጅ በአብላጫ ድምፅ ማጽደቁ ተሰማ። ዘገባ ይኖረናል። ጓደኞቼ ጋር በፍቃደኝነት ተነስተን የተቻለንን ምግብ ለመመገብ አስበን የተንቀሳቀስን እንገኛለን። በዚህ በበሽታ ምክንያት ጎዳና ላይ የነበሩት ራሳቸውን መመገብ የማይችሉት ልጆች ወደ መንግስት ወደ ተለያዩ ተቋማት ላስገባቸው እነሱን ምግብ ለመመገብ አድማጮች የኮሮና ቫይረስ ስርጭትን ለመግታት የአሜሪካ ድምፅ ሰራተኞች በየቤታችን እንገኛለን። የምትሰሙትን ቅንብር የምናስደምጣችሁም ከየቤታችን ሆነን ነው። ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ አብረናችሁ እናመሻለን። አብራችሁን ቆዩ። አሁን ለአጫጭር ዜናዎች ከሀብታሙ ስዩም ጋር ልተዋችሁ። አመሰግናለሁ ጽዮን። ኢትዮጵያ ውስጥ በኮሮና ቫይረስ ምክንያት ሦስተኛ ሰው መሞታቸው አመሻሹን ይፋ ተደርገዋል። የ65 ዓመት ሴት የዱከም ከተማ ነዋሪ ሕክምና እየተደረገላቸው ቢቆይም ዛሬ ህይወታቸው እንዳለፈ ተሰምተዋል። በተያያዘ ዜና ባለፉት 24 ሰዓታት የላቦራቶሪ ምርመራ ከተደረገላቸው 442 ሰዎች መካከል ዘጠኙ የኮሮና ቫይረስ እንደተገኘባቸው የህብረተሰብ ጤና ኢንስቲትዩት አረጋግጫለው ብለዋል። ቫይረሱ እንዳለባቸው ከተረጋገጠው መካከል ሰባቱ ኢትዮጵያውያን ሲሆኑ አንድ ኤርትራዊ እንዲሁም አንድ ደግሞ የህንድ ዜግነት ያላቸው ግለሰቦች እንደሆኑ ኢንስቲትዩቱ በማህበራዊ ገጹ አክሏል። በዚህ ምክንያት በኢትዮጵያ ቫይረሱ የተገኘባቸው ሰዎች ቁጥር ወደ 65 ከፍ ብለዋል። ይህ በእንዲህ እንዳለ የህዝብ ተወካዮች ምክር ቤት የኮሮና ቫይረስን ስርጭት ለመቆጣጠር በወጣው የአስቸኳይ ጊዜ አዋጅ ላይ ዛሬ ድምፅ ሰጥቷል። ከአንድ ድምፅ ተአቅቦ በስተቀር ድጋፍንም አግኝቶ ጸድቋል። የዓለማችን ቀንደኛ የጎማ ወይንም የላስቲክ ጓንታ አምራች የሆነችው ማሌዥያ በግዛቷ ጥላው የነበረውን የጉዞ ገደብ በከፊል አላልታለች። ይህንን ያደረገችው የጎማ ፋብሪካዎች ወደ ሥራ ተመልሰው ዓለም አቀፍ እጥረት የተከሰተበትን የኮሮና ቫይረስን በመታገል ላይ ላሉ የጤና ባለሙያዎች ወሳኝ መከላከያ ቁሶችን እንዲያመርቱ ነው። የማሌዥያ ጓንት አምራቾች ባለፈው ወር ላይ እገዳ የሚጣል ከሆነ እጥረት እንደሚከሰት ሲያስጠነቅቁ ነበር። እንደ አውሮፓውያን አቆጣጠር መጋቢት መጋ 27 የማሌዥያ ዓለም አቀፍ ንግድና ኢንዱስትሪ ሚኒስቴር ለሀገሪቱ የጎማ ወይም ላስቲክ ጓንት አምራቾች የጻፈው ደብዳቤ እንደሚያሳየው ከማኅበሩ ጋር ከተደረገ ስብሰባ በኋላ ከሚያዝያ አንድ ጀምሮ ወደ ሙሉ ሥራ እንዲገቡ ፈቅደዋል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የሩሲያው ቭላዲሚር ፑቲን፣ እና የሳውዲ አረቢያው ንጉሥ ሳልማን የነዳጅ ምርትን የተመለከተ የሦስትዮሽ የስልክ ምክክር በትናንትናው ዕለት አድርገዋል። ይሄ የሆነው የነዳጅ ላኪ ሀገራት ማህበር ከሌሎች ሀገራት ጋር ያደረገው ስምምነት ይፋ ከመደረጉ በፊት ነው። የነዳጅ ምርትን የነዳጅ ላኪ ሀገራት ማኅበርን እንዲሁም ኢንዱስትሪዎቻችንን የተሻለ የሚሰሩበትን የነዳጅ ኢንዱስትሪውም ከአሁኑ በበለጠ የሚሻሻልበት ሁኔታን በተመለከተ ትልቅ ውይይት አድርገናል ብለዋል ዶናልድ ትራምፕ። ዕለታዊውን የዋይት ሃውስ የኮቪድ-19 ቫይረስ ግብረ ኃይል ማስገንዘቢያ መጀመሪያ ላይ የሶስቱ መሪዎች ንግግር እጅግ መልካም እንደነበረም ጠቅሰዋል። የኮቪድ-19 ወረርሽኝ የኃይል ፍላጎትን አመናምነዋል። የነዳጅ ዋጋን ዝቅ በማድረግ በኢንዱስትሪ ውስጥ ያሉ ስራዎችን ላደጋ ጥሏል። የነዳጅ ላኪ ሀገራት ማህበርና ደጋፊዎቹ በሩሲያ እየተመሩ ሐሙስ ዕለት የነዳጅ ምርትን ከአንድ አምስተኛ በላይ ዝቅ ለማድረግ ተስማምተዋል። ዩናይትድ ስቴትስና ሌሎች አምራች ሀገራት የነዳጅ ዋጋን ከፍ ለማድረግ ጥረታቸውን እንደሚቀላቀሉም እየጠበቁ ነው። አድማጮቻችን፣ ላሁን ያሉን አጫጭር ዜናዎች እነዚህ ናቸው። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን የዕለቱን ርዕሳችንን እናስደምጣችሁ። የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት የኮቪድ-19 ወረርሽኝን ለመከላከልና ለመቆጣጠር ቀደም ሲል በሚኒስትሮች ምክር ቤት የወጣውን አዋጅ በአብላጫ ድምጽ ማጽደቁ ተሰማ። የአዋጁን አፈጻጸም የሚገመግም መርማሪ ቦርድም ምክር ቤቱ ሰየመ። መለስካቸው አምሃ ዝርዝር አለው። በሚኒስትሮች ምክር ቤት ከሁለት ቀናት በፊት የኮቪድ-19 ወይንም የኮሮና ቫይረስን ወረርሽኝ ለመመከትና ለመቆጣጠር የታወጀውን የአስቸኳይ ጊዜ አዋጅ ዛሬ የህዝብ ተወካዮች ምክር ቤት በአንድ የድምፅ ተአቅቦ በአብላጫ ድምፅ ማጸቁን የመንግስት መገናኛ ብዙኃን ይፋ አደረጉ። የአስቸኳይ ጊዜ አዋጁ በሥራ ላይ በሚውልበት ጊዜ እንደ ወረርሽኙ ስፋትና ሁኔታ ሊቃየር ቢችልም ለአምስት ወራት ሊቆይ እንደሚችል የአስቸኳይ ጊዜ አዋጁ በተግባር ላይ በሚውልበት የጊዜ ገደብ ውስጥም የሚወሰዱት የመብት ክልከላዎችና እርምጃዎችም እንደ ወረርሽኙ ስፋትና እንደ ቦታው ሁኔታ ተለዋዋጭ ሊሆን እንደሚችል በምክር ቤቱ የመንግሥት ረዳት ተጠሪ ሚኒስትር ዴኤታ አምባሳደር መስፍን ቸርነት ምክር ቤቱ ድምፅ ከመስጠቱ በፊት አብራርተዋል። ረቂቅ አዋጁ ማንኛውም ሰው በዚህ የአስቸኳይ ጊዜ አዋጅ መሠረት በህግ አስከባሪ አካላት ወይም ሌላ በሕግ ስልጣን ባለው አካል የሚሰጥ ህጋዊ ትዕዛዝ እና መመሪያ የመፈጸም ግዴታ እንዳለበትም ይደነግጋል። እንዲሁም የፌዴራል የክልል፣ የህግ አስከባሪ አካል ተቋማት እና ሌሎች በህግ ስልጣን የተሰጣቸው አካላት ተመጣጣኝ ኃይል በመጠቀም በረቂቅ አዋጁ አንቀጽ አምስት ንዑስ አንቀጽ አንድ መሰረት ይፋ የተደረጉ የመብት እገዳዎችና እርምጃዎችን የማስፈጸም ስልጣን እንዲኖራቸውም ይደነግጋል። ከምክር ቤቱ አባላት መካከል የዋጁን ግልጽነትና የስልጣን ገደብን አስመልክቶ ጥያቄዎች ተነስተው ነበረ። የዋጁን ግልጽነት በተመለከተ ጥያቄ ያነሱት የምክር ቤቱ አባል ይህን ብለው ነበረ። በኮቪድ አስራ ዘጠኝ ስርጭት ለመከላከል ለመቆጣጠር፣ የሚያስችለውን ጉዳት ለመቀነስ የወጣ አስቸኳይ ጊዜ አዋጅ ወቅታዊ ዘግፏል። ስለዚህ ጥያቄዎች ነው ያሉት። አንደኛው ጥያቄ የመብት ገደቦችና እርምጃዎች በአስቸኳይ ጊዜ አዋጁ ቢያንስ አንኳር አንኳር ተዘርዝሮ መቀመጥ ይገባቸው፣ አልተቀመጡም። ለዚህ ጥያቄም ከምክር ቤቱ አባላት የሚመለከታቸው የቋሚ ኮሚቴ ሰብሳቢ የተከታዩን ምላሽ ሰጥተዋል። ምን አይነት እርምጃ ሊወሰዱ ይችላሉ የሚለው በተመለከተ በግልጽ በህገ መንግስቱ የተሰጠው ስልጣን ለሚኒስትሮች ምክር ቤት ነው። ስለዚህ ይህ የተከበረው ምክር ቤት ያለው ስልጣን ይህንን በህገ መንግስቱ የተቀመጠውን ክልከላዎች በተመለከተ በተለይም በህገ መንግስቱ አንቀጽ አንድ በህገ መንግስቱ አንቀጽ ሀያ አምስት አስራ ስምንት በህገ መንግስቱ አንቀጽ ሰላሳ ዘጠኝ ንዑስ ቁጥር አንድ እና ሁለት ላይ የተቀመጡት ድንጋጌዎች ወይንም ነን ደሮገብል ራይትስ በምንም አይነት ሁኔታ ሊገደቡ የማይችሉ ጉዳዮች ብሎ ካስቀመጣቸው ውጭ ባሉት ጉዳዮች ላይ ህግ ማውጣት አዋጅ ማውጣት እንደሚችል በግልጽ የተቀመጠ ነገር ስላለ ይህንን ጉዳይ ታሳቢ ማድረግ ይገባል ማለት ነው በፌዴራል መንግስትና በክልል አስተዳደሮች መካከል ባለው የስልጣን ጥገቅ ጥያቄ ሊያስነሳ ይችላል የሚል አንድምታ ያለው ጥያቄም ከምክር ቤቱ አባላት መካከል ተነስቶ ነበረ። የፌዴራልና የክልሎችን በመተባበርና በመደጋገፍ ነው የሚሰሩ እነዚህ ሁለት አካላት በተገብ መንገድ ይህን አዋጅ ሊያሰራ የሚችል መሆን አለበት፣ በመደገፍ በመተባበር እስከሆነ ድረስ ይህንን የህገ መንግስት ወሰን እንዳይጣስ በተገቢ መንገድ ታይተዋል ወይ የሚል አንዱ ሀሳብ አለ። እንዴት ነው የታየው? ለጥያቄው የተሰጠው መልስም የሚከተለው ነው። ይህ ወረርሽኝ አገራዊ ገጽታ ያለው እና አጠቃላይ ሁኔታ ያለው ከሆነ የፌዴራል መንግስቱ አንድ ወጥ የሆነ የአስቸኳይ ጊዜ አዋጅ ማውጣት እንዳለበት ህገ መንግስቱ ቃለ ጉባኤ ያስገድዳል። ከዚያ አኳያ ይህ ሀገራዊ ጉዳይን በተመለከተ በህገ መንግስታችን የተቀመጠው በፌዴራል ደረጃ ህጉ እስከ ወጣ ድረስ ይህንን ህግ ይህንን አዋጅ የማይቃረን ከነዚህ አዋጅ ጋር ተጣጥሞ የሚሄድ ወረርሽኙን ለመቀነስ፣ ለመቆጣጠር፣ ለመከላከል የሚያስችሉ ሌሎች ስራዎችን ክልሎች መስራት ይችላሉ። ስለዚህ በግልጽ በዚህ አስቸኳይ ጊዜ አዋጅ በተሸፈኑ ጉዳዮች ላይ የክልል በክልል ደረጃ የወጡ ህጎች፣ ውሳኔዎች፣ አመራሮች ወይንም መመሪያዎች የመሳሰሉት ተፈጻሚነት አይኖራቸውም ማለት ነው። የተወካዮች ምክር ቤት አዋጁን በአብላጫ ድምፅ ካጸደቀ በኋላ የአዋጁን አፈጻጸም የሚመረምር ቦርድ አቋቁመዋል። ቦርዱ ሰባት አባላት ያሉት ሲሆን በምክር ቤቱ ፊት ቃለ መሐላ ፈጽመዋል። ይህ ቦርድ አዋጁ በሥራ ላይ በሚቆይበት ወቅት አፈጻጸሙ በሕግ መሠረት ብቻ መሆኑን ይገመግማል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። ዝግጅታችን ይቀጥላል። ወደ ተከታዩ ዘገባችን እናልፋለን። በቻይና የሚገኙ ኢትዮጵያውያን ተማሪዎች የኢትዮጵያ ኤምባሲና ቆንስላ ጽህፈት ቤት ሰራተኞች፣ እንዲሁም ግለሰቦች ኢትዮጵያ ውስጥ ያለውን የኮቪድ አስራ ዘጠኝ የመከላከል እንቅስቃሴ ለማገዝ እንዲረዳ በሚል ሁለት ሚሊዮን የኢትዮጵያ ብር ለግሰዋል። እንዲሁም የፊት መሸፈኛ ማስኮች እና ሌሎች የሕክምና መርጃ ቁሳቁሶችን አሰባስበው ወደ ኢትዮጵያ ልከዋል። በቻይና የኢትዮጵያ አምባሳደር የሆኑትን አምባሳደር ተሾመ ቶጋን ያነጋገረችው ኤደን ገረመው በቻይና የሚገኙ ተማሪዎችን ጉዳይ አካታ ተከታዩን ዘገባ አሰናድታለች። የኮሮና ቫይረስ መነሻ የሆነችው ቻይና ሙሉ ለሙሉ ባይባልም ወደ ቀደመ እንቅስቃሴዋ ለመግባት ጉዞዋን ጀምራለች። በቻይና የሚገኙ ኢትዮጵያውያንም ሀገራቸው ከኮቪድ-19 ነጻ እንድትወጣላቸው የራሳቸውን አስተዋጽኦ ለማበርከት የገንዘብ ማሰባሰብ አድርገዋል። በቻይና የኢትዮጵያ አምባሳደር ተሾመ ቶጋ ስለ ገቢ ማሰባሰቡና እያደረጉት ስላለው እንቅስቃሴ እንዲህ ያስረዳሉ። እንግዲህ መጀመሪያ ያኔ ችግሩ ቻይና በጣም ከፍተኛ ደረጃ ላይ በደረሰበት ሁኔታ እንደገለሱ በተለይ ውሃን ያሉ ተማሪዎች እና በሌሎችም ከተሞች ያሉ የኢትዮጵያውያንን ሁኔታ ለመከታተል በነ የሚመራ ጊዜያዊ ችግሩን ማኔጅ የሚያደርግ ጊዜያዊ ኮሚቴ አቋቁመን ነበረ። ምላሽ ስለተገኘበት ችግሩ ወደ ሌሎች አካባቢዎች እየተስፋፋ በመሄዱ ምክንያት በተለይም ደግሞ ኢትዮጵያ ውስጥ በቫይረሱ የሚጠቁ ሰዎች ቁጥር ከጊዜ ወደ ጊዜ እየጀመረ በመሄዱና መንግስት ደግሞ የኛ መንግስት የተለያዩ እርምጃዎችን መውሰድ በጀመረበት ወቅት ይሄ ኮሚቴ ዝም ብሎ የቻይና ሁኔታ ተሻሽሏል ብሎ ወደ ቤቱ ከሚገባ እኛም ተማሪዎችን በተለይ ውሃን ያለው ተማሪዎች በችግሩ ውስጥ እንዳለፍን ሰዎች ይህንን ኮሚቴ ወደ ገቢ እና ድጋፍ ማሰባሰቢያ ታስክ ፎርስ ወይም ግብረ ኃይል ብንቀይረው ይሻል የሚል ሀሳብ አንስተናል። እውነቱን ለመናገር ተማሪዎቹ ቀደም ብሎ ነው በሚችሉት ከሚያገኝ ገንዘብ አለንናናዋድ ሀሳብ ጀምሮ እኛ ደግሞ ይህንን ግብረ ኃይል ወደ ገቢ ማሰባሰቢያን እንቀይር ተባለ። የሁላችንም ሀሳብ አንድ ላይ ገጥሞ እስካሁን ድረስ ታስክፎርሱ የተማሪዎችን ሁኔታ የሚከታተል ከተማሪዎች ገቢ የሚያሰባስብ ስድስት አባላት ያሉት ሁለተኛ ከእኛ ኢምበሲ እና ሶስቱ ቆንስላ ጽህፈት ቤት ኃላፊዎች ያሉበት እንደዚሁም ደግሞ የኮሚኒቲ ተወካዮች ያሉበት ሀያ ሶስት አባላት ያለንበት ግብረ ኃይል ነው የተቋቋመው። ወይም ያንኛው ግብረ ኃይል ወገልጭ ቀይረነዋል ሰዎችን ብለን የመጀመሪያ ዙር ጥረታችን የነበረው በተቻለ መጠን እኛ ከራሳችን እንጀምር በማለት ከኮሚኒቲ ከዎች እና ከዲፕሎማቶች ዲፕሎማቶቻችን ያንድ ወር ደሞዝ እንደ ሌሎች ዲፕሎማቶች ከመልቀቁ በዚህ ድጋፍ አድርጓል። ግን ከዛ በተጨማሪም ከኮሚኒቲ ጋር የተወሰነ ድጋፍ ለማሰባሰብ ጥረት አድርገናል። ስለዚህ በመጀመሪያው ዙር በተደረገው የገቢ ማሰባሰቢያ እስካሁን ባለኝ መረጃ ወደ ሁለት ሚሊዮን የኢትዮጵያ ብር የሚጠጋ ገንዘብ አዋተን ገንዘቡ ወደ ብሔራዊ የገቢ አሰባሳቢ አካውንት ውስጥ እንገባ አድርገናል። አምባሳደሩ አያይዘውም ይሄ ኮሚቴ ገንዘብ ማሰባሰብ ብቻ ሳይሆን የቻይናን ተሞክሮ ወደ ኢትዮጵያ ማድረስም ላይ እየሰራ መሆኑን ይጠቅሳሉ። በዚሁ ገቢ ማሰባሰብ ለመስራት ያሰብነው ከቻይና ታወቀው የኮሮና ቫይረስን ለመቆጣጠር የሚያስችሉ በርካታ ለመከላከል የሚያስችሉ በርካታ የሕክምና ቁሳቁሶች የሚገኙበት ሀገር በብዛት የሚመረትበት ሀገር ስለሆነ ከኢትዮጵያ ውስጥ ኢንቨስት ካደረጉ ኢንተርፕራይዞች፣ ከመንግስት አካላት፣ ከበጎ አድራጌ ድርጅቶች ገቢ የማሰባሰብ ወይም ድጋፍ የማሰባሰብ ስራ ነው። ሁለተኛው እቅዳችን በዚህ ረገድ በርካታ የፊት ጭንብሎች እንደዚሁም ደግሞ ተርሞሜተሮችን፣ ሌሎችም ለዚህ ስራ ለሕክምና ባለሙያዎችም እንደዚሁም ደግሞ ለህዝቡ የሚያስፈልጉ የሕክምና ቁሳቁስ የኛ መንግስት የጤና ጥበቃ ሚኒስትር ቅድሚያ በሰጠው ልስት መሰረት እያሰባሰብ ነው ያለ ነው። እስካሁንም በርካታ ቁሳቁሶች በቁጥር አሁን ቁጥሩን በቃል መናገር አልችልም፣ ግን ከሚሊዮን በላይ የፊት ማስቆች እንደገቡ አውቃለሁ። ይሄ ጃክ ማ ከጠቅላይ ሚኒስትር ጋር ሆኖ ያደረጉትን ሳይጨምር ማለት ይሄ ተደርጓል። ሁለተኛ ከቻይና መንግስት ማዕከላዊ መንግስት ለሁሉም የአፍሪካ ሀገሮች የሚያደርገው ጋር እኛም ከመጀመሪያ ጠያቂዎች መካከል ነበር እነሱ ራሳቸውን የወሰዱ ሶስት የሚሸት ነበር እና ይሄ ድጋፍም ገብቷል። የመጀመሪያው ሌሎች የክልል መንግስታት የሚባሉ ፕሮቬንስስ የሚባሉት እነሱንም አፕሮች አድርገን እነሱም እንደዚሁ ድጋፍ እየሰጡ ያሉበት ሁኔታ ነው ያለው። ሶስተኛውን ቻይና ይህን ችግር ለመከላከልና ለመቆጣጠር የወሰደችውን እርምጃዎች በዛ ውስጥ ያለፍን ሰዎች መሆናችን ልምዱን ለሀገራችን እናካፍል። በተለይ ተማሪዎች ፒኤችዲ ተማሪዎች ሌሎችም ተማሪዎች በህክምና ስራ ላይ ያሉ ወገኖች አሉ በውስጡ ያለፉ ልጆች አሉ እና ቤተሰቦቻችን ለጓት እድሉ ሲገኝ ደግሞ በመገናኛ ብዙሃን በተደራጀ መንገድ የቻይና መንግስት ህዝቡና የህክምና ባለሙያዎች እንደዚሁም ደግሞ መገናኛ ብዙሃን እርዳታ ሰጪ ድርጅቶች አንድ ሆኖ እንዴት ነው ይህም ስራ በጋራ የሰሩት የሚል ልምድ ወልል አምባሳደር ተሾመ ቶጋ በቻይና የሚገኙ አስራ አምስት የሚሆኑ ኢትዮጵያውያን ተማሪዎች በኢትዮጵያ መንግስት የተመደበልን የሁለት ወር የገንዘብ ድጎማ እስካሁን አልደረሰንም የሚል ቅሬታ አቅርበዋል ስንል ላነሳንላቸው ጥያቄ ተከታዩ ምላሽ ሰጥተዋል። መጀመሪያ ባቀረብነው ጥያቄ መሰረት የተመዘገቡ ሶስት መቶ ናቸው። ለሶስት መቶ በጀት ጠየቅን፣ ተፈቀደ፣ ክፍያው ተፈጸመ። ሶስት መቶ እንዳገኙ አረጋገጥን። አስራ አምስት ወንም ሀያ የሚሆኑቱ አዲስ የመጡ ጥያቄዎች ነበሩ። እነሱን ጥያቄ ለውጭ ጉዳይ አድርገናል። ዞሮ ዞሮ ገንዘብ ሲፈቀድ ነው። እኛ ዝም ብለን መክፈል አንችልም። ስለዚህ ጽሑፍ ፈቃዱ እንዲመጣ እየጠበቅና ያለን ሲሆን ከፈላቸዋል። አምባሳደሩ አያይዘውም ተማሪዎች እንዲታገሱ ጥሪ ያቀረቡ ሲሆን ገንዘብ ልገሳውን በተመለከተ የሁለተኛ ዙር የገቢ ማሰባሰቢያ ለማድረግ እየተዘጋጁ መሆኑን ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ሄደንን ለዘገባዋ እናመሰግናለን። ወደ ባህር ዳር ነው የምንወስዳችሁ። የኮሮና ቫይረስ ወረርሽኝን ለመክታት ከተወሰነው የአካላዊ መራራቅ ቅድመ ማስጠንቀቂያ ውሳኔ ጋር በተያያዘ የዕለት ጉርሳቸውን መሸፈን ላልቻሉ የባህር ዳር ከተማ ነዋሪዎች ድጋፍ እየተደረገ መሆኑን የኮሮና ቫይረስ ቅድመ መከላከል ግብረ ኃይል ኮሚቴ ገለጸ። የኮሚቴው አስተባባሪ አቶ ሙልጌታ ቢያዝን እስካሁን ከሁለት ሚሊዮን ብር በላይ መሰብሰቡን ተናግረዋል። በየቀኑም ሕብረተሰቡ ምግብ እያዋጣ ልገሳ በማድረጉ በጎዳና ላይ ለነበሩ ዜጎች ምገባ እየተከናወነ መሆኑን ገልጸዋል። በከተማዋ ያሉ በበጎ ፈቃድ አገልግሎት የተሳተፉ ወጣቶችም ቤት ለቤት እየዞሩ ለጎዳና ተዳዳሪዎች ለዕለት የሚሆን ምግብ ከነዋሪዎች እየሰበሰቡ ይገኛሉ። የከተማዋ አስተዳደሩም እጅግ በጣም የከፋ ድህነት ውስጥ ለሚኖሩ የቤት ለቤት የምግብ እርዳታ ማከፋፈል መጀመሩ አስታውቋል። አስቴር ምስጋናው ዝርዝር አላት። የኮሮና ቫይረስ ስርጭትን ለመከላከል የተጣለውን የትራንስፖርት እገዳ ተከትሎ ባህር ዳር የወትሮ አይደለችም። እንቅስቃሴዎች ቆመዋል። አብዛኛው ነዋሪም ከቤት አይወጣም። ሁኔታው በተለይ የየዕለት ጉርሳቸውን ለማግኘት በየቀኑ መውጣት ግድ የሚላቸው ወገኖች ላይ ከፍተኛ ጫና አሳድሯል። የባህር ዳር ከተማ በጎ ፈቃደኛ ወጣቶች እንቅስቃሴ የጀመሩትም በእነዚህ ወገኖች ላይ ያለውን ጫና ለመቀነስ ነው። በጓራ ጉት እየሰራ ነው። እንጀራን፣ ሽሮን፣ በርበሬ ገንዘብ ቢሆን ትንሽ ትንሽ ነገር ምናምን። ወጣት ቃለ ህይወት ማሞ እና ጓደኞቹ በባህር ዳር ከተማ ቀበሌ 16 ነዋሪዎች ናቸው። ወጣቶቹ በተጣለው የእንቅስቃሴ እገዳ ምክንያት የእለት ጉርሳቸውን ላጡ ወገኖች በበጎ ፈቃደኝነት ተነሳስተው በየመንደሩ እየዞሩ እርዳታ ያሰባሰባሉ። እናመሰግናለን። ጓደኞቼ ጋር በፍቃደኝነት ተነስተን የተቻለንን ምግብ ለመመገብ አስበን እየተንቀሳቀስን እንገኛለን። በዚህ በበሽታው ምክንያት ጎዳና ላይ የነበሩትን ራሳቸውን መመገብ የማይችሉትን ልጆች ወደ መንግስት ወደ ተለያዩ ተቋማት አስገባቸው እነሱን ምግብ ለመመገብ አስበን እንደዛ ነው ምናደርገው በእያንዳንዱ ሰው ቤት እየገባን እንጀራም ጾም፣ በርበሬ በገንዘብ ቢሆን የቻለውን ያክል እንድረዳ ነው እያደረግን ያለ ነው። የጾም አካባቢ በጣም ጥሩ ነው። ጣናይክ ትምህርት ቤት አካባቢ እዛው ጣናይክ ውስጥ ያሉ የጎዳና ተዳዳሪ ወጣቶች አሉ። እነሱን ለመመገብ አስበን የተነሳ ነው። እነሱን ቀጥታ ምግቡን ይዘን ይልን ሽሮ በርበሬው ምናምን ሳንሰራ እንዲሁ ይዘነ ሄዳለን። ጀራውንም እንዲሰበሰብ አርገን ይዘንደን እዛው ሰርተው እንዲበሉ ነው እናረግ ያሰብ በወጣቶቹ በኩል ያላቸውን ያካፈሉት አቶ ደሳሌን ገነቱ ይህ የዜግነት ግዴታ ነው ይላሉ። እንግዲህ አገር አቀፍ አይደለም፣ በአጠቃላይ በዓለም የመጣ በሽታ ነው። በዚህ በሽታ ተጠቂ የሆኑ ደግሞ እንዳይሆኑ የጎዳና ተዳዳሪዎች ብቻ ተሸክፎ ተቀምጠዋል። እነሱ ከእጅ ወዳፍ የሚሉት ነገር ስለሌለ ይሄ ነገር በሚዲያም ሲነገር ስለነበረ እንድንሰጥና ልጆችን እንድንታደጋቸው ለማድረግ ያለ የባህር ዳር ከተማ ነዋሪዎች ለዚህ በጎ ተግባር ግንባር ቀደም ሆነው እየተሳተፉ እንደሆነና ከሁለት ሚሊየን ብር በላይ መሰብሰቡን የሚናገሩት ደግሞ የኮሮና ቫይረስ ቅድመ መከላከል ግብረ ሀይል ኮሚቴ ሰብሳቢ አቶ ሙሉጌታ በያዝን ናቸው። ጎዳና ተዳዳሪዎችን ቅድሚያ ወደ ትምህርት ቤቶች እንዲገቡ ተነ የተደረገው ድስቶችን በየቦታው እንዲገዙ አደረገ። ከዚያ በኋላ ህዝቡ የተለያየ አስተዋጽኦ እያደረገ በአይነትም በብር እያመጣ አንድ ማዕከል ሙሉ አለም አዳራሽ ላይ ተዘጋጅተው ህዝቡ የሚያመጣውን በአግባቡ እያሰራጨ ነው። አሁን ህዝብ እየቀለብ ነው ያለ ነው። ሰርተው ራሱ ምግቡን የሚሰጧቸው በጎ ፈቃደኞች ወጣቶች ናቸው። ወደ ሁለት ነጥብ ሶስት ወደ ሁለት ነጥብ አራት ሚሊዮን የሚሆን ወደ አካውንታችን እንደገባ አይቻለሁ። ኔጋ ስለሆነ የሚመጣው የገባውን ለጥቂ ሰው አሁንም ያለውን ልክን በአይነትም ቢሆን በገንዘብም ቢሆን ያለውን ነገር እንዲረዳ ነው ማስተላለፈው። ይህ በእንዲህ እንዳለ የባህር ዳር ከተማ አስተዳደር ለመሰረታዊ ፍጆታ የሚሆኑ ምግቦችን ቤት ለቤት እየዞረ መሸጥ ጀምሯል። የባህር ዳር ከተማ አስተዳደር ተቀዳሚ ከንቲባ ዶክተር መሀሪ ታደሰ አገልግሎቱ ሰው ከቤት እንዳይወጣ ያግዘዋል ብለዋል። በየሰፈሩ በየመንደሩ የገንዘብ አቅም ኖሮት የምግብ አቅርቦት የሌለው ሰው አለ። ስለዚህ ከዛሬ ጀምሮ ድንች፣ ሽንኩርት ቲማቲም፣ ጥቅል ጎመን፣ ቃሪያ እንኳን ሳይቀር በየሰፈሩ ለማከፋፈል መንገድ ጀምረናል። አንድ የምንሰጠው ምክር ምንድነው ነው ግን እነዚህ ሰዎች ሲመጡ እጅብ ብለን ከቤታችን እንዳንወጣ። በብሎክ በብሎክ ነው ሰዎች የሚመጡት። ምክንያቱም በቤት የመቆየታችን ዓላማ ዋና ግቡ ማህበራዊ መራራቅን ለመፍጠር ነው። ይሁን እንጂ በየመንደሩ ለመግዛት የወጣው ሰው እርስ በርስ ሲጋፋ ተመልክተናል። ወጣት ቢኒያም ወርቁ በየመንደሩ መሸጡ መልካም ቢሆንም ሰው የሚገዛው ግን ማህበራዊ እርቀቱን ጠብቆ አለመሆኑን ይናገራል። ሰራተኞች ነን፣ ሳንዘጋጅ ነው ሁሉ ነገር በአንዴ ቆመ ማለት ነው። ገበያ ሄደን እንኳን አልገዛም ሱቅ ላይ ያለውን ነገር ገዛል። ግን በተፈርዶ መምጣቱ ለኛ አድቫንቴጅ አለ እና ወደ ያው የምፈልገውን ነገር ለመግዛት እዚህ ጋር ቁመናል ተሰልፈን ያለ ነው። ሰው ግን ብዙ ነው። ፍራቻ ብቻ ነው ያለው እንጂ ተቀራርበን ያለ ግን ያው ፍራቻ ብቻ። የከተማ አስተዳደሩ በከተማ ውስጥ አስራ ሁለት ሺ ለሚጠጉ የደሃ ደሃ ዜጎች የምግብ እርዳታ እያደረገ መሆኑንም ከንቲባው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴን ምስጋናው ባህር ዳር አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በአፍሪካ አህጉር ግዙፍ የሆነው የኢትዮጵያ አየር መንገድ በኮሮና ቫይረስ ዓለም አቀፍ ወረርሽኝ ምክንያት ካለፈው ጥር ወር ወዲህ ከግማሽ ቢሊዮን ዶላር በላይ ኪሳራ እንደደረሰበት አስታውቋል። ያም ሆኖ የአየር መንገዱ ስራ አስፈጻሚ የአየር መንገዱን የጭነት በረራዎች በመጨመር በረራዎቹን መቀጠል እንደሚቻል እተማመናለሁ ብሏል። ሲሞን ማርክስ ከአዲስ አበባ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም በትናንትናው ዕለት ለጋዜጠኞች በሰጡት ቃል አየር መንገዱ ካለፈው የአውሮፓውያን ጥር እስከዚህ ሚያዚያ ወር ባለው ጊዜ ውስጥ በዓለም አቀፉ የኮሮና ቫይረስ ወረርሽኝ ምክንያት የመንገደኛ ጉዞዎች ሙሉ በሙሉ በሚያሰኝ ደረጃ በመቋረጣቸው የተነሳ አምስት መቶ ሀምሳ ሚሊዮን ዶላር ኪሳራ እንደደረሰበት ተናግረዋል። አየር መንገዱ ከባድ የገንዘብ ቀውስ ላይ እንዳለ ነው ዋና ስራ አስፈጻሚው የተናገሩት። ሶስት የአየር መንገዱ ሰራተኞች በኮሮና ቫይረስ መያዛቸውንም ገልጸዋል። ሶስቱም በደህና ሁኔታ ላይ እንዳሉ ነው ያመለከቱት። አየር መንገዳችን ይህን የከበደ ሁኔታ እንደሚወጣው እተማመናለሁ ያሉት አቶ ተወልደ፣ ኩባንያው ሌሎች አዳዲስ የገቢ ምንጮችን በመፈለግ ከኪሳራው ለማገገም እየሞከረ መሆኑን ገልጸዋል። አሁን እያተኮርን ያለነው የጭነት በረራዎች ላይ ነው። ያ በንጽጽር በጥሩ ሁኔታ እየሰራ ነው። ምክንያቱም አሁን በዓለም ዙሪያ ከምስራቅ ወደ ምዕራብ፣ ከምዕራብ ወደ ምስራቅ፣ ወደ ሰሜን፣ ወደ ደቡብ የሕክምና አቅርቦቶችን በአጣዳፊ ማድረስ የሚፈለግበት ጊዜ ነው። አንዳንዶቹን የመንገደኛ ጀቶች ወደ ጭነት ማጓጓዣ ለመቀየር እየሞከርን ነን። አየር መንገዱ በተጨማሪም በየዕለቱ የሚደረጉ በረራዎችን በእጅጉ በመቀነስና አሮጌዎቹን አውሮፕላኖቹን ለመተካት ከቦይንግ እና ከኤርበስ ኩባንያዎች ጋር የጀመረውን ንግግር በማቋረጥ ወጪ መቆጠቡንም ነው አቶ ተወልደ ያመለከቱት። በዚህ በቀጠለው የኮሮና ቫይረስ ዓለም አቀፍ ወረርሽኝ ምክንያት አንዳንዶቹ የአፍሪካ አየር መንገዶች በኪሳራ ከስራ ውጪ የመሆን አደጋ ሳያገኛቸው እንደማይቀር የአየር መንገድ ኢንዱስትሪን የሚከታተሉ ኤክስፐርቶች ይናገራሉ። ኦኤጂ በሚባል የአቪየሽን ክንዋኔ መረጃ ገምጋሚ ኩባንያ ከፍተኛ ተንታኝ የሆኑት ጆን ግራንት ለቪኦኤ በሰጡት ቃል የኢትዮጵያ አየር መንገድ ከየትኛውም የአፍሪካ አየር መንገድ በተሻለ ይዞታ ላይ እንደሚገኝ አመልክተዋል። የሥራ አመራር ቡድናቸው የተሻለ ሥራ አከናውኗል። ስፋት ያለው መረብ አላቸው። የሚጠቀሙት ዘመናዊ አይሮፕላኖችን ነው። አዲስ አበባ ላይ ጥሩ ጣቢያ አላቸው። አውሮፓን ከደቡብ አፍሪካ፣ ምዕራብ አፍሪካን ከእስያ ከመካከለኛው ምስራቅ ያገናኛል። ደቡብ አፍሪካን ከዩናይትድ ስቴትስ አልፎም ከሌሎች ሀገሮች ጋር ያገናኛል። ከአፍሪካ አየር መንገዶች ሁሉ ከሁሉም ምርጥ ተደርጎ የሚወሰደው የኢትዮጵያ አየር መንገድ ነው። ኩባንያው ወደ ጭነት ማጓጓዝ ገበያው ለመግባት የወሰደውን እርምጃም ኤክስፐርቱ ያደንቃሉ። በአሁኑ ጊዜ በዓለም ዙሪያ እጅግ ከባድ የጭነት በረራ እጥረት አለ። አየር መንገዱ በፊትም የነበሩትን የጭነት አውሮፕላኖችና ከመንገደኛ አውሮፕላኖቹም አንዳንዶቹን ወደ ጭነት በረራ ማዛወሩ አሁን ካለው ሁኔታ አኳያ ገቢ ሊያስገኝለት ይችላል። በአሁኑ ጊዜ ያለው የጭነት በረራዎች ፍላጎት ከሶስትና ከአራት ወራት በፊት ከነበረው ጋር ሲነጻጸር በስድስት እጥፍ ገደማ ጨምሯል። ስለዚህ እጥረቱ ስላለና ጭነቶችን ፈጥኖ ማጓጓዝም ስለሚያስፈልግ አየር መንገዱ ገቢ ማግኘቱን ይቀጥላል። የኢትዮጵያ አየር መንገድ ከኮሮና ቫይረስ ዓለም አቀፍ ወረርሽኝ መከሰት አስቀድሞ ከአንድ መቶ ወደሚበልጡ ሀገሮች በየዕለቱ ከሶስት መቶ ሀምሳ በላይ በረራዎችን በማካሄድ በአህጉረ አፍሪካ ተወዳዳሪ እንዳልነበረው የሚታወቅ ነው። ቆንጅትን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ከአስራ አምስት ቀን በፊት ከጅቡቲ ተፈናቅለው ድሬዳዋ እና ደወሌ ላይ በለይቶ ማቆያ የነበሩ ኢትዮጵያውያን ወደ ትውልድ ቦታቸው መመለስ ጀመሩ። በዛሬ ሁለት የትውልድ ቀያቸው ምስራቅና ምዕራብ ሐረርጌ እንዲሁም ሐረር የሆኑ የጅቡቲ ተፈናቃዮች ወደ ትውልድ አካባቢያቸው የተሸኙ ሲሆን የትውልድ አካባቢያቸው ትግራይ፣ አማራ ና ሌሎች የኦሮሚያ አካባቢዎች የሆኑት ደግሞ ወደፊት ይሸኛሉ ተብሏል። ከጅቡቲ ና ሌሎች አጎራባች ክልሎች ወደ ድሬዳዋ የሚገቡ እንዳይኖሩም አስፈላጊው ቁጥጥር እየተደረገ መሆኑ ተገልጿል። አዲስ ቸኮል ተጨማሪ ያለው ከጅቡቲ ተፈናቅለው በሁለቱ ዙር ድሬዳዋና በሶማሌ ክልል ደወሌ ከተማ በለይቶ ማቆያ የነበሩ አንድ ሺ ስምንት መቶ ገደማ ዜጎች አስፈላጊው የጤና ምርመራ ተደርጎላቸው ዛሬ ወደ የቤተሰቦቻቸው መሄድ እንደጀመሩ የድሬዳዋ ከተማ ምክትል ከንቲባ አቶ አምድ ማመድ ቡህ በሰጡት ጋዜጣዊ መግለጫ አስታውቀዋል። ከስደተኞች ጋር በተያያዘ አንድ ሺህ አራት መቶ ስደተኞች ነበሩ አሉ። ድሬዳዋ ዩኒቨርሲቲ ላይ ማለት ነው። እስካሁን የመገብናቸው ነው። ከዛሬ ጀምሮ ግን መውጣት ይጀምራል። ዛሬ ኦልሬዲ ዝግጅት የተደረገ ነው። ስለዚህ ምስራቅ ሀረርጌ፣ ምዕራብ ሀረርጌ፣ ሀረር፣ እዚህ ቅርብ አካባቢ ያሉት ዛሬ ይወጣሉ ማለት ነው። ከቤተሰባቸው ጋር ይቀላቀላሉ እና እያንዳንዱ ሰው አስራ አራት ቀን መቆየቱ እና ጤነኛ መሆኑ ሰርቲፊኬት ተሰጥቷቸው ነው ከህብረተሰቡ ጋር የሚቀላቀሉት እና ለሁሉም ክልሎች ነው ተደውለው የተነገራቸው፣ ለትግራይም፣ ለአማራ ክልልም ለኦሮሚያም። ስለዚህ ሁሉም ከአሁን በኋላ ጊዜያቸውን ስለጨርሱ ከቤተሰብ ጋር መቀላቀል ይችላሉ እና የመጀመሪያው ቲም ዛሬ ነው የሚወጣው። ሌላ አራት መቶ የሚሆኑ አሉ፣ ደወን ላይ አካባቢ ነው ያሉት። እነሱም ኦረዲ ጨርሰው በቅርብ ጊዜ ድሬዳዋን አቋርጠው ወደ የክልላቸው ይሄዳሉ ማለት ነው። ወደ ሀረርጌ ልዩ ልዩ አካባቢዎች የሚመለሱ የጅቡቲ ተፈናቃዮችን የመጓጓዣ ወጪ የድሬዳዋ ዩኒቨርሲቲ የሸፈነ ሲሆን ወደ ትግራይ አማራና ሌሎች የኦሮሚያ አካባቢዎች የሚሄዱትን ደግሞ ዓለም አቀፉ የስደተኞች ጉዳይ ድርጅት ወይም በምህጻሩ አይኦኤም ይሸፍናል ተብለዋል በሌላ በኩል የዛሬውን ሳይጨምር አንድ መቶ አርባ ዜጎቿ ኮሮና ቫይረስ የተገኘባቸው ጎረቤት ጅቡቲ አንዳንድ ዜጎቿ ከዚህ በፊት ከፍተኛ ሙቀት በሚኖርባቸው ወራት ማለትም ከሚያዝያ እስከ ሰኔ በድሬዷ ይቆዩ የነበረ ሲሆን ዘንድሮ ግን በጅቡቲ ና በኢትዮጵያ መካከል ያለው ድንበር ዝግ መሆኑን አቶ አህመድ አስታውቀዋል ድንበሩ ለአጎራባች ክልሎች ጭምር ያሳዝ ነው፣ ያሉት አቶ አህመድ ለዚህም በትላንትና እለት ከሶማሌ ክልል የተነሳ አውቶብስ እንዲመለስ መደረጉን ለአብነት ጠቅሰዋል። ሆኖም በድሬዳዋና አጎራባች ክልሎች ብሎም በአጎራባች ሀገራት መካከል የሚካሄዱ የምግብ ነክና ጫት እንቅስቃሴዎች እንዲሁም ከጅቡቲ የሚገቡ ከባድ መኪኖች እንቅስቃሴ አልተገደበም ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ። አዲስን ለዘገባው እናመሰግናለን። የዛሬ አርብ ሚያዚያ 2 2012 ዓ.ም የጋቢና ቪዲዮ ዝግጅታችንን አጠናቀን ልንሰናበታችሁ ነው። ፕሮግራሙን በመምራት አብራሪያችሁ የቆየሁት ሲሆን ግርማኔ በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በእኛ በኩል ሰላም፣ በደህና ደሩ። एर्वोए सगन